ትያትር ወይም ቲያትር የቱ ነው ልኩ ግን አሉላ? በተለመደው አነጋገር ቲያትር ይባላል፣ ሙያተኞቹ ቲያትር ሲሉም ይሰማሉ። ትያትርም ሆነ ቲያትር ግን እንደ የቴዎድሮስ ራዕይ የተዋጣለት አላየሁም በዚህ አካባቢያችን አሉ በዋሽንግተን ዲሲ ቁጥሩ እጅግ የበዛ ተመልካች ወደ ተዘጋጀው አዳራሽ በመጉረፉ ያሰበው ሳይሳካ ለመመለስ መገደዱን ዘገብን። አዎ፣ አትላንታ ውስጥ ግን በአንድ ቀን ማለትም በዕለት ሁለት ደግሞ ማሳየት እንደነበረባቸው ዓለም ፀሐይ ነግረናለች። የጀመረው ትዕይንት ሲያበቃ አልሄድ ብሎ ሲጠባበቅ ለቆየውና የቴዎድሮስን ራዕይ ሳላይ ንቅንቅ አለልም ላለው ተመልካች እንደገና እንደ አዲስ ጀመረ። የተለየና አስገራሚ ገጠመኝ ይመስላል። ለነገሩ ትያትሩ ያለው መልእክት ቀላል ባለመሆኑ ይመስለኛል አሉላ፣ ሰው ሁሉ እንዲህ የተሟሟተለት ልክ ነው። አዲሱ እንደ ጸጋይ ገብረ መድን ሃሁ ወይም ፐፑ፣ እንደ ሼክስፒየር ማክቤት የመሳሰሉ ታላላቅ ትርኢቶች እዚህ ከተማችን ታይተዋል ነበር። ቲያትር እንደ ፊልም ተደገመ ይሏል። ይሄ ነው እንግዲህ። ለማንኛውም በቀደመው የራዲዮ መጽሔት በአጭሩ ቀንጨብ አድርገን ያሰማናችሁን ውይይት ለምሽቱ ይዘናል። በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ካሉት አራት እውቅ ተዋናዮች ቴዎድሮስ ተስፋዬ፣ ሱራፌል ተካ፣ መለሰ ወልዱና ሐረገዊን አሰፋ እንዲሁም ከአንጋፋ ሁለገብ የመድረክ ሰው አለም ፀሐይ ወዳጆ ጋር ያዝኑ ወግ እልባት ካደረግንበት እንነሳ። አንዳንዱን የቲያትሩን አንጓዎች ፈንከት እያደረግን መልከት በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናው ነው የተነጋገርነው። ዛሬ እና አዲሱን ለጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘር ሐረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ ደጋግመህ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው በአጭሩ የሚተርከው በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ቲያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪመስለን ድረስ መቶ ዓመት በኋላ አስራ ስምንት ሀምሳዎቹ የተከሰተን ነገር የዛሬ እስኪመስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷለና ምንድን ነው ጠንክሮ የወጣዋል አንተ ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያን የዘራ ረግ ማትከተል በመሆንህ ወይም ቴድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ ፈንከት አድርጋ አካፍለን። እንግዲህ መጽሐፍቶች አመብ ያለው ስለ እሳቸው የሚታረኩ ከልጅነታቸው ጀምሮ ያደገባቸው ነገር ነው። በጣም ብዙ ግፎች አይተዋል። በነበሩት መሳፍንቶች የሚፈጸሙ ግፎች እያዩ ነው ያደጉት ከእናታቸው ጋር ሆነው እና ስለ ጦርነት የሚያስተምሩ መጽሐፎችን። በጣም ይከታተሉ ነበር። ልጅ ሆነው ጀምረው የሚከታተሉበት መንገድ የነበረውን ስርዓት ስለማይፈልጉት ነው፣ አንድ ለማድረግ ነው፣ ያንን ግፍ ለማጥፋት ነው እና በጣም ለረጅም ጊዜ ስለ ጦርነት ይከታተሉ ነበር። በጣም ብዙ እውቀት አግኝተዋል እና የበሰሉ ሲሄዱ ዞሮ ዞሮ ከሽፍትነት ጀምረው ነው ይህንን የነበረውን የመሳፍንት ስርዓት ማጥፋት የሚችሉት እና የሚያልሙትን ይህን አንድነቱን የሚባለውን ነገር ማምጣት የሚችሉት ከዛ ነው። ከቋራ ጀምረው ከተወለዱበት ሀገር ወደ ሽፍትነት የገቡት። ስለዚህ አገርን አንድ የማድረግ ሀሳብ አላቸው። አገርን በመንገድ የማስተሳሰር ሀሳብ አላቸው ከድሮ ጀምሮ ባለፈውም ብዬ ያሉ መሰል ብቻ የሳቸው ሀሳብ ይሄ ነው፣ በመንገድ አንድ ማድረግ ነው። መንገድ ያፋቅራል ብለው ስለሚያስቡ አንድነት ጉልበት ነው፣ ኩራት ነው፣ ኃይል ነው ብለው ያስባሉ እና አንድነቱን አጠንክረው ነው የሄዱበት። ከዚህ የተነሳ ይመስለኛል ባለፈውም ለአንተም ያቀረብኩት ጥያቄ ነው እና ምናልባት የቲያትሩ ደራሲ ሊመልሰው ይችል ይሆናል ተባባለን። ምናልባት ደግሞ ስራ ፊልም ራሱ ወይም አለምም ራሷ ተመልሰው ይሆናል። ወታደሮቹና እዛ የከበቡህ ወይም ቴዎድሮስን የከበቡ ሰዎች ማንን በለህ ይሉታል። ቴዎድሮስ በሉኝ እንደሚል አውቃለሁ። ርዕሱ እሱ ነው፣ ግን በኋላ ወዲያው ለኔ ጥያቄ መጣብኝ። ቴዎድሮስ የሚለውን ስለምመረጠ ማንን በለ ሲሉት፣ በቀለ ግርማ ከበደ አላለም ቴዎድሮስ በሉኝ። ለምን ቴዎድሮስ ዳግማዊ? ያው ቀዳማዊ ቴዎድሮስ አለ በርግጥ። ግን ያን ስም ለምን መረጠ? ታሪኩ ምንድን ነው ብዬ ካሉላ ጋር ስንጫወት፣ ምናልባት እንግዲህ ይህን የሚመልስልን ጌትነት ሊሆን ይችላል። ግን ደግሞ ስራፌልም ያውቅ ይሆናል። አለምም መሰረት አለው ወይ? እዚህ ጋር ከአለም በኋላ የምትመልሽልን ብዙ ጠብቄ ነበረ እንዳልከሁል። ከአለም አለም እንድትናገር ከመጓጓቴ የተነሳም እንደሆነ አላቅም። እንደዛ ሲዘባነኑባት ንግስቲቱ ትንሽ እንደው ልክልካቸውን ምት ነገር መሰለኝና ግን አልሆነም እዛ ላይ ምናልባት የቲያትሩ አጻጻፍ ነው ለራሴ መልስ አላገኘውም ግን ምናልባት እሱንም ከመለሽልኝ ስራፌል ለምን ቴዎድሮስ መረጥክ ንጉሶ ይቅርታ እኔ አሁን እርግጠኛ ነኝ የምመልሰው ነገር የለኝም ስለ ቴዎድሮስ ነገር ግን ከዛ በፊት ቴዎድሮስ የሚለው ስም ለንግስና የሚሰጥ ስም ነው የጀግና ስም ለዛም ነው ዳግማዊ ቴዎድሮስ ብለው ልክ ጃንሆይ እንደሚባለው ማለት ነው ጃንሆይ አሁን አይለስላሴ ጃንሆይ ይባሉ ነበር እዚህም ጃንሆይ ይሏቸዋል ቴዎድሮስ ነው እና ልክ እንደዚህ አይነት ከጀግንነት ጋር የተያዘ የሚሰጥ ስም መሰለኝ የታሪክ መሰረት ካለው ጥናቶችም ያደረገ ይመስለኛል ቀደም ብለው አዲሱ እንደጠቆመው ደራሲውን ጌትነት የሚሆን እንጠይቃለን እዚህ ውይይት ላይ ለማምጣት ሞክረን ነበር በስልክ እንዲገባ የሰዓቱ መለያየትም ጭምር አዛም ፎት ነው። በሌላ ፕሮግራም እናገኘዋለን። በነገርህ ላይ ወደ ደራሲው ለመግባት ቴዎድሮስን እንግዲህ በተለያዩ ዘመኖች ከአምስት ስድስት ደራሲያን በላይ ጽፈውት የተለያዩ ቲያትሮች ተሰርተዋል። ሲኒማ ራስም፣ ማዘጋጃ ቤትም፣ ብሔራዊ ቲያትርም የተለያዩ ደራሲያን የተለያዩ ተዋንያኖችም ተጫውተውታል። የጌትነት እንዲሆን ልዩ የሚያደርገው የቴዎድሮስ ሰውኛ ባህሪ ነው። እኔ በጣም የምወድለትም ከመጀመሪያ ጀምሮ ዲቪዲዩን ገና ሳየው ቴዎድሮስን ሰው አድርጎ ለማቅረብ የሞከረው እና ያደረገው ጥረት በጣም የሚስበው እሱኑ ተመልካች መሀል ቴዎድሮስን በዚህ ባህሪው አናውቀውም። ቴዎድሮስ ያው አገር በማስተባበር አገር በመምራት በማይመስለው ነገር ላይ ደግሞ ወሳኝ በመሆንና በመቆጣት ነው የምናውቀው። እዚህኛው ላይ ከሚስቱ ጋር በሚያደረገው ጭውት ከጓደኞቹ ጋር በሚያካሂደው ቀልዶችም ሰውኛ ባህሪውን ጌትነት በማቅረቡ እንደው ልዩ ስሜት ፈጥሮልኛል እና ጌትነትን እንደው በአጋጣሚ ላመሰግነው ስለፈለግኩ ነው። ሌላው ብዙ ጊዜ በኢትዮጵያ እንደምታውቁት በነገስታት አካባቢ የስሞች አወጣት ንግርት ጋር ተባለ ከሚባል አፈ ታሪክ ጋር ከቤተ ክህነቶች ከሚወጣ ምክርና ክርስትና ስም ከቤተ ክህነት አካባቢ ከሚወራ ታሪክና ምን ትመክራለህ ከሚል ጋር የተያያዘ ነው የሚመስለኝ እና ያኔም ቴዎድሮስ የሚባል ይነግሳል የሚል ነገር አለ። በኃይለስላሴም ዘመን እንደዛው ነው። እንደነዚ አይነት ነገሮች ከእንደዚ አይነት አካባቢ የሚመነጩ ነው የሚመስለኝ። የቴጌይቷን ባህሪያ ወይም የመነንን ባህሪያ አዲሱ አንስቶታል ትያው በጣም ኃይለኛ ባህሪ ናቸው። እሱ ላይ ደግሞ የሎሬት ጸጋይ ገብረ መድን ነው መነንን በጣም ገልጾ የሚያወጣው። አዎ፣ አትበገርም፣ አትቆምለትም። በራሱ ቤተ መንግስት ውስጥ ከፍተኛ የሆነ የቃል ምልልስ አድርጋ ነው የምትሄደው እና ከፍተኛ ባህሪ አለው። አስበንበትም ነበር ከአንዳንድ ሙያተኞች በተለይ ተክሌ በጣም ኢንሲስት ያደርጋል ይሄንን ነገር መነን በሰፋ ባለመልኩ ይቅረብ ብሎ ነገር ግን የደራሲ መብቶችንም ማነካካት አልፈለግንም። በጋይ ጸጋይ ጻፋትን መነን በጌትነት ውስጥ መክተት አልፈለግንም። አሁንም በጌትነት ድርሰት ውስጥ ለምንድን ነው ይህም ይሄን ባህሪ ያላጎላው የሚለውን በግሌ ለመመለስ የምሞክርና የማስበው ይመስለኛል ሙዚቃ ድራማ አድርጎ ነው ያቀረበው። ስለዚህ የበዛ ነገር አለው ታሪኩ ላይ ረጅም እና ሙሉ ያደረገውም የዛ የባህልን የጭውቱ ብዙ አለ እና ብዙ ባህሪዎች ላይ ሰስቶ የቆጠባቸው ነገሮች አሉ። ለእሱን ካነሳን ገብርዬን ራሱን ሊያሳድገው ይችል ነበረ። ነገር ግን የሚመስለኝ ብዙ የተሻማው ነገር አለ። እዛ መድረክ ላይ ሙሉ ነገሮች አሉ። ከሀምሳ ስድስት በላይ ነው ባለስሳሳት የሰሩት አርቲስቶች። እነዛን አርቲስቶች የማሳተፍ ሁኔታን እና ሙዚቃ ውስጥ ሲገባ ሌሎች ነገሮችን የገድ መቆጠብና መሰብሰብ ነበረበት ይመስለኛል፣ እንጂ አሁን እንዳልከው ከሶሻል ሚዲያው ከዚህ ከፌስቡኩ ዓለምፀሐይ ለምንድን ሄን ሳት ወጣሽ ወይ አንድ ነገር ለምን አልተባለም? ብዙ ጥያቄዎች እየዘነበ ነውና፣ እኔ ደግሞ ያው በተውኔት ትምህርቴ የትርኢት ወይም የተውኔት ትንሽ እንጂ የባህሪ ትንሽ የለውም በሚል ደግሞ ቅድሚያም ለእንግዶቼ ነው የሰጠሁት፣ ከኢትዮጵያ ለመጡት አርቲስቶቼ በዛ መልክ ነው ማለት ነው። ምናልባትም አነጋጋሪነት አንዱ የጥሩ ፈጠራ ስራ ቀጣይ ህይወት የሚታይበት ነው እና ሰዎች በመድረኩ ከቀረበው በመሰላቸው መንገድ ይዘውት ከሄዱ አንድ ሌላ ጥሩ ውጤት ተደርጎ መወሰድ ይችላል። ሰውኛ ያልሽውን በቴዎድሮስ የታየውን ባህሪ ምናልባትም ከገብርዬ ጋር ባላቸው ግንኙነት የንግስቲቱ መልእክተኛ የሚመለከተውን ሁኔታ አንዳንዶች እናነሳለን። ምናልባት ግን ከዛ አስቀድሞ የታሪኩን ፍሰት በመድረክ ከሚተወኑት በጣም ዘለግ ብሎ እንዲሄድ በፍጥነትም ቦታው ጋር የሚያደርሱን የታሪኩን አንጓዎች ሀረግ ተራኪዋን ሆና በምትጫወተው ባህሪ ውስጥ እናገኛለን። መላልሳ ትመጣለች። መግቢያው ላይ የተጫወታችሁልን ታሪክ ጨምሮ እንደ ቅንብርም ጥሩ መንገድ ይመስላል። እንዳልሽው ሙዚቃዊ ድራማም ስለሆነ ጭምር ሊሆን ይችላል። የዚህን ሀገር መድረኮች ካያችሁ በኋላ የምናወራው እድል እንደሚኖር ተስፋ አርጋለሁ። እስኪ ስለ ትረካው እናውራ። በጣም ትልቅ ጉልህ ቦታ ተሰጥቷታል ተራኪዋ የታሪኩን ትልልቅ አንጓዎች በእሷ ትጠቀማላችሁ። እሷ ቦታው ጋር ትወስድናለች፣ እሷ ትመልሰናለች። መጀመሪያ ሀረግ ያን የተራኪ ገጸ ባህሪ ለራስሽ እንዴት አገኘሽ? እንደውም ከአለም እንደተረዳሁት ወንድ ነበር ከዚህ በፊት የሚጫወተው። አዎ ወንዶች ናቸው። ሁለት ጊዜ አንድ ባህር ዳር ሲሰራ ና አንድ ብሔራዊ ትያትር ሲሰራ ሁለቱንም ጊዜ ወንዶች ናቸው የተጫወቱት። እዚህ ከመጣም በኋላ ነው እኔ እንዳጠና የተወሰነው። ና ጥሩ ነው። ታሪኩን አቀጣጥሎ የሚሄደው ተራኪው ነው ረጅምን ታሪክ በስረካ እና ሙዚቃዊ ድራማ ስለሆነ ያው አቀጣጥሎ የሚሄደው የተራኪ ቦታ ነው እና ጥሩ ነው። በጣም ፓወርፉል ነው። ዓለምፀሐይ ወዳጆ ነች የረዳችኝ። ስላልተጫወትኩት ለእኔ ከባድ ነበር። እሷ ባትኖር ይህን ያህል አቅም አይኖረኝም ነበር። በልምምዱ ያን የምትፈልጊውን ባህሪ ሆ በልምምዱ እንዲህ እንዲሆን አለምዬ ነች የረዳችኝ። እሷ ባትኖር አለ ነበር በጣም ከባድ ነበር። እሱን ጌትነቱ እንዲህ ገራው እኔ ባልተገናአልተገና አልነበረም፣ እና አለምዬ ናት። በጣም አመሰግናለሁ ለዚህ ሰዋል። አለምም እስኪ እዚሁ ትረካው ላይ አስተያየት ስጪ፣ ሌሎቻችሁንም የየበኩላችሁ ትረካው። እንደ ተባለው አንዳንዴ የኢትዮጵያ ደራሲያን የሚያሳዝነኝ ነገር የሚያደርጉት ወይ ትረካን ወይ የሴቶችን ባህሪ የማውጣትን ነገር ይሰስታሉ፣ እና ብዙ ጊዜ ከደራሲያኖች እጋጫለሁ። በእውነት ነው የምለው። እና እንዲህ እንዲህ አይነት ባህሪያት እንዲህ አይነት ጉልበት ያለውን ነገር ለወንዱ ነው የወንዱን ድምፅ ብቻ የሚያወጣው የወንዱ ጉልበት ብቻ የሚያወጣው ብለው ይገምታሉ። ግን እንደ ሀረግ አይነት አንበሳ ደግሞ የዋይታችሁት አላዳራሹን ስትነቀንቀው እና አዎ እና ይደረጋል፣ ይሆናል፣ ይቻላል። የቋንቋ አጠቃቀም ላይ፣ የእጅ አጠቃቀም ላይ፣ የአይን ግንኙነት ላይ፣ የሰውነት አቋቋም ላይ ያንን ተዋናይ ራሱን ማረግ እስከቻለ ድረስ የማይቻልበት ምክንያት የለምና ሀረግ በጣም ቆንጆ እንደተጫውታችሁ ያው እናንተ ምስክር ናችሁ። እና አዎ በጣም በጣም እና ምን ልል እችላለሁ አዲሱ በዋና ተመልካችነት ይኮራል። ስለ ቲያትር ሲመጣ ተመልካችነቱን እንድነካበት አይፈልግም እና አሁንም አስተያየት እየሰጠ ያለ ነው። ወግሾ ሲጫወት እና አውላቸው ሲጫወት እና ተስፋዬ ሲጫወት ቴዲ ያንተ አባት ፋዘር ነው የምለውና ብዙ አይበልጠኝም። በእነሱ በእነሱ ነው የለመድኩትና ወደ ቴዎድሮስ የሰውነት ባህሪ ብታነሱ አንድ ነገር ትዛለኝ። እውነት ነው። አሁን ቴዎድሮስ ራዕይ ላይ የቀረበው ቴዎድሮስ ሰው ሆኖ ነው የቀረበው። በጣም የገረመኝ ቲያትሮ ላይ ምን ይላል ቴዎድሮስ፣ እናንተ የምታስተምሩት መጽሐፍ ቅዱስ ይቅርብኝ፣ መጽሐፉንማ የአገሬ ቄሶች አሉልኝ ሲል ቴዎድሮስ ስለ ኢትዮጵያ ቄሶች በጥሩ ነገር ተናገረ ብዬ እውነትም ቴዎድሮስ እንደ ሰው ነው የቀረበው ሲል እና በጣም ትርጉም የሰጠኝ አነጋገር ነበረ። ምናልባት አላ ተገታ ጥያቄ ይሄ ሰውኛ ባህሪ የሚለውን በንጉስና በአጋሩ መካከል ባለ ግንኙነት ውስጥ ጎልቶ እናየዋለን። ከገብርዬ ጋር ያለው ግንኙነት በታሪክም በሌሎች ብዙ ድርሰቶች ውስጥ ያየነውን ቢሆን በዚህ ቲያትር ውስጥ ቅርብ ሆኖ አይተነዋል። ምናልባትም የመጨረሻው ትዕይንት ስለሆነ ሊሆን ይችላል። ቶሎ የሚታወሰኝ ወዳጅነትን እናያለን፣ ያለን ወንድምነትን እናያለን፣ መመካትን በገብርዬ ንጉሱ ሲመኩ እንመለከታለን። ሌላ ቀርቶ ተስፋ ሲቆርጡ እንኳን የገብርዬ ሞት ነው ሁሉን ነገር ፍጻሜ የሚያቃርበው። እስኪ ያን ወዳጅነት አጫወቱን። ቴዲ አንተ ብትጀምር ገብርዬ እነህና ለሁሉም ጊዜ ነውና፣ ዳኛው አሁንም በምጥን ዝግጅት በቅምሻ ቀሪም ለቀጣይ ፕሮግራማችን ልናሳደር ነው። በተለያዩ መድረኮች የማየት ሊገጥማችሁ የታደማችሁባቸው መድረኮች የታደረባችሁን ስሜት፣ የእናንተን አስተያየት ጨምረን በቀጣይ ፕሮግራማችን እንመለስበታለን። ጻፉ፣ ደውሉልን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን።